የመላው ኢትዮጵያ አንድነት ድርጅት፣ የኢትዮጵያ ራዕይ ፓርቲ፣ የኦሞ ሕዝቦች ዴሞክራሲያዊ ሕብረት፣ የሰማያዊ ፓርቲ እና የኢትዮጵያውያን ዴሞክራሲያዊ ፓርቲ በሀገሪቱ ሰፍኖ የነበረው አስከፊና አውዳሚ የፖለቲካና የኢኮኖሚ እንቅስቃሴ እስከ መጨረሻው ሊቀየር የሚችለው በሁሉ አቀፍ ብሔራዊ መግባባትና እርቀ ሰላም ብቻ ነው በማለት መግለጫ ወጥቷል። ለዚህም ያስተላለፈውን ጥሪ የመያድ የወጣቶች ተጠሪ ያሰማናል። መላኩ በቀለ እስከ ነሐሴ 2010 ዓ.ም መጨረሻ ድረስ በአዲስ አበባ ከተማ ታላቅ የብሔራዊ መግባባትና እርቀ ሰላም ጉባኤ ተግባራዊ እንዲሆን ቅድመ ዝግጅት በማድረግ ላይ እንገኛለን። ገዢውን ፓርቲ ጨምሮ በሀገር ውስጥ የምትገኙ የፖለቲካ ፓርቲዎች በሙሉ ያለንበትን የቆየ ችግር አስወግደን አስተዋጽኦ ለማድረግ በተዘጋጀው የብሔራዊ መግባባትና እርቀ ሰላም ጉባኤ ዝግጅት መድረኮች ላይ እንድታሳተፉ ጥሪ እናቀርባለን። በሀገር ውስጥም ሆነ በውጭ የምትገኙ የመላ ኢትዮጵያውያን ለዚህ ታሪካዊ ጉባኤ መሳካት የየበኩላችሁን አዎንታዊ አሻራ ለማሳረፍ በሙሉ አቅማችሁ ለመንቀሳቀስ ትዘጋጁ ዘንድ ከወዲሁ ሕዝባዊ ጥሪያችን እናስተላልፋለን። ገዥው ፓርቲ ከአለፈው ስህተቱ መማር በተገባውም ነበረ ችግሮች በጊዜው ይቀጩ ነበር በማለት ያስገነዘቡት የመያድ ፕሬዚዳንት ዶክተር በዛብህ ደምሴ ናቸው። የ1997ቱን ምርጫ ብንወስድ ቅንጅት ለአንድነትና ዴሞክራሲ ለኢትዮጵያ ህዝብ ምን እንዳሳየ ሁላችሁም ታውቁታላችሁ። እንዴት ነው ቅንጅት ለአንድነትና ዴሞክራሲ ሊያሸንፍ የቻለው ብላችሁ ብትጠይቁኝ ቅንጅት ለአንድነትና ዴሞክራሲ ለአንድነትና ለኢትዮጵያዊነት ስለቆመ ብቻ ነው ያሸነፈው። መጀመሪያ መቀመጥና መነጋገር አለባቸው። ከተነጋገሩ በኋላ ነው እንግዲህ ህዝባዊ መንግስት ሆነ የሽግግር መንግስት ሆነ የሚወሰነው ያኔ ነው። ዝም ብሎ አይደለም። ቁጭ ብሎ ተነጋግሩ። ተቃዋሚውም መንግስት ይህ ዝግጅት በብሔራዊ ደረጃ እንደሚንቀሳቀስ የኢራፓ የኢትዮጵያ ራዕይ ፓርቲ ፕሬዚዳንት አቶ ተሻለ ሰርቡ ያሰመሩበት። ፖለቲካ ፓርቲዎችና ድርጅቶች፣ ሲቪክ ማህበራት በዋናነት ሌሎች የብሰብ ክፍሎች በሙሉ ያገባናል የሚል በውጭም በውስጥም ያሉት ይሳተፉበታል። ያንን መካኒዝም ነው ወደታችንን የምንሰራው ከዚህ በኋላ የሃይማኖት ድርጅቶች ሁሴቨር ማንም ቢሆን ብቻችንን ማንም ዛሬ የኢትዮጵያ እንደሌልና ልናረጋገጥ ስለማንችል በጋራ የምንሰራና የምንወጣው ትልቅ ሀገራዊና ወቅታዊ የአንደኛው ሴንቸሪ ወይም ዘመን የአንደኛው ክፍለ ዘመን ትልቁ ተግባራችን ነው። ለዚህ ደግሞ መንግስት በሚገባ ይተባበረልናል ብለን እናስባለን። ለምን የእሱም ሸክም እያቀለን ነው ያለ ነው። ተቃዋሚ ፓርቲዎች ያስተጋባችሁትን ጩኸት በጠቅላይ ሚኒስትር ዶክተር አብይ አህመድ የተጠቃለለ በሚመስል መልኩ ተንጸባርቋል። በእናንተ በኩል ይህንን ጥሪ ከማስተጋባት በዘለለ ወደ ተግባር ለመቀየር የተነደፈ ስልት ይኖራችሁ ይሆን በማለት ላቀረብኩላቸው ጥያቄ ከኦሞ ህዝቦች ዴሞክራሲያዊ ህብረት አቶ ግርማ በቀለ ያስረዳሉ። እኔ አድናቆታዊ መጠይቅ ወይም ደግሞ የሚሰሩትን ነገር እያደረጉ ያሉትን እየወሰዱ ያላቸውን የለውጥ እርምጃዎች ሁሉ እያደነኩኝ፣ በዚያው ልክ ደግሞ ይህ አሁን የተያያዝነው ጉዳይ ከዶክተር አብይ ብቻ ሳይሆን ከፓርቲያቸው ብቻ ሳይሆን ከመንግስታቸው ጭምር አቅም በላይ ነው። በዚህ ጉዳይ ሁሉም ኢትዮጵያዊ የራሱን የበኩሉን አስተዋጽኦ ማድረግ አለበት በሚል ነው። ሁለተኛው ድጋፍ ማለት እሳቸውን ተገቢውን ጥያቄ በማቅረብና እሳቸው በፓርቲያቸውም ሆነ እንደ መንግስት ሊወስዱ የማይችሉትን የህዝብ ጥያቄዎችን ይዞ ወደ እሳቸው በማቅረብ ምላሽ እንዲሰጡበት ማድረግ። ጌታቸው ተድላ ይሌ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ